ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። አክብሮት ሰላምታችንን እናቀርባለን። ውድ አድማጮች ከአሁን ሶስት ሰዓት እስከ አራት ሰዓት በሚቆየው ፕሮግራማችን የማስተናግዳችሁ ቆንጅ ይታየነኝ። ለምሽቱ ያሉንን ቅንብሮች ላስተዋውቅ። በዜጎች ላይ ብዙ ግፍ ነው እየተፈጸመ ያለ። ብዙ ሺህ ሰዎች ተፈናቅረዋል በኦሮሚያ ክልል በወለጋ የአማራ ተወላጆች በብሔራቸው ምክንያት ተለይተው ተገለዋል። በሚሊዮን የሚቆጠሩ ዜጎችም ከቤት ንብረታቸው ተፈናቅለዋል። ብዙዎች ሞተዋል፣ ተሰደዋል። አራት ነጥብ ሶስት ሚሊዮን የተፈናቀሉ ሰዎች በዓለም አንደኛ ነው ኢትዮጵያ። የአሜሪካ ኢትዮጵያውያን የሕዝብ ጉዳይ ኮሚቴ የቦርድ አባልና ጸሐፊ አቶ ዮም ፍስሐ ናቸው። በቅርቡ ለጠቅላይ ሚኒስትር አብይ አህመድ በጻፉት ደብዳቤ ዙሪያ አነጋግረናቸዋል። ያደገበት መንደር ሄጄ ለማነጋገር እድል አግኝቼ አብሮ አደጎቹን አናግራቸው ድሮም ልጅ እያለ እኮ ይሄ ቅጠል ከዚህ ቅጠል ይለያል እያለ መራመር ነበር ይላሉ እና በአጠቃላይ ከልጅነቱ ጀምሮ ያው ስለ ነገሮች እንዴት እንደሚሰሩ እንዴት እንደሚኖር እጽዋት ተፈጥሮ ያስደስተው እንደነበር ይናገራሉ። ባለፈው ማክሰኞ በሰማኒያ ሶስት አመታቸው ከዚህ ዓለም በሞት የተለዩት የዶክተር ተወልደ ብርሃን ገብረ እግዚአብሔር ልጅ የሆኑት የመቀሌ ዩኒቨርሲቲ መምህሯ ዶክተር ሳራ ተወልደን ድምጽ ነው የሰማ ነው ስለ አባታቸው በምሽቱ ዝግጅታችን በስፋት ያወጉናል። በሁለተኛው አጋማሽ ደግሞ እንግዶ ወልዴ በሙዚቃ ቃና እያዝናናችሁ አብሯችሁ ያመሻል። አብሯችሁን እንድትቆዩ ከወዲሁ እንጋብዛለን። ከሁሉም የሚቀድመው የሰዓቱ የዓለም ዜና ነው። መልካም ምሽት እንደምናመሻችሁ፣ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በደቡብ ክልል ጉራጌ ዞን ወልቂጤ የከተማ ከተማ አንድ ዓመት ባልሞላ ጊዜ ውስጥ ለአምስተኛ ጊዜ ከቤት ያለመውጣት አድማ መደረጉን ቪኦኤ ያነጋግራቸው የከተማ ነዋሪዎች ተናገሩ። አድማው የተደረገው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዞኑ ወረዳዎችና ከተሞች ከተውጣጡ ተወካዮች ጋር ለመነጋገር ዛሬ ወልቅጤ ከተማ በሚገኙበት ዕለት መሆኑን ነዋሪዎች ጨምረው ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ አዘገባለሁ። በደቡብ ክልል ጉራጌ ዞን በክልልነት ከመደራጀትና ከውሃ እጥረት ጋር በተያያዘ በቅርቡ ተደጋጋሚ ተቃውሞዎች ሲካሄዱ የቆዩ ሲሆን ጠቅላይ ሚኒስትር አብይ አህመድ ከዞኑ ወረዳዎችና ከተሞች ከተውጣጡ ተወካዮች ጋር ለመነጋገር ዛሬ ወልቅጤ እንደሚገቡ አስቀድሞ መታወቁን ነዋሪዎች ይናገራሉ። ስማቸውን እንዳንጠቅስ ጠየቁን። አንድ የከተማው ነዋሪም በስልክ በሰጡን አስተያየት ከቤት ውስጥ ያለ መውጣት እሳቸውም ያወያዩት ምንም ከማይታወቁ ግለሰቦች ከተለያዩ ወረዳ ከተወስደ ዞኑ ምንም ማያውቁ ሳቸው እነሱ ሰብስበው ነው ሽንጠፈው ለውይይት ይጋብዛሉ። ይህን የሰማ ማህበረሰብ በጣም አቆረፈ፣ በጣም ተቆጣ። ለምን እኛ የማህበረሰባችን የከተማችን ችግር የምናውቀው እኛ ነን እኛ ሳይሆን ሲቀር ይሄ ከሆነ እኛን አይወክሉ እነዚህ ሰዎች ስለዚህ ማይመለከተንም ብሎ ሁሉም ማህበረሰቡ ቤቱን አቁልፎ ቁጭ አለ ማለት ነው። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከዞኑ ነዋሪዎች ጋር ለመወያየት ከከፍተኛ የመንግስት ስራ ኃላፊዎች ጋር ሆነው ዛሬ ጠዋት ጉራጌ ዞን መግባታቸውን በጽፈት ቤታቸው ማህበራዊ ትስር ገጽ ላይ ሰፍሯል። ጠቅላይ ሚኒስትሩ ከነዋሪዎች ጋር ባደረጉት ውይይት መሳተፋቸውን የገለጹት አቶ ሀቢብ ከድር ስለ ውይይቱ ተናግሯል። በውይይቱ ከየወረዳዎቹ አርባ አርባ ሰው ነው የተወከለው ከቀቤና ወረዳም ወደ አርባ የሚጠጋ ሰው ከሽማግሌም ከወጣቱም ተወጣቶ ውይይቱን የተሳተፈበት ሁኔታ ነበረ። የውይይት ተሳታፊ በርካታ ሀሳቦችን አንስቷል። ቢና በኩል ከልዩ ወረዳ ጥያቄ ጋር ተያይዞ ክለስተርን እና አንድነትን በመደገፍ አንድነቱም አዋጭ እንደሆነ ሀሳብ አንስተዋል። የጉራጌ ተወላጆችም ሀሳብ አንስተዋል። በተለይም ከክልል ጋር ተያይዞ ከልማት ጠቅላይ ሚኒስትሩም በሰጡት ምላሽ አሁን ላይ ክልል በተናጥል የሚሰጥበት ሁኔታ እንደ እንደሌለ እና ህዝቡ በአንድነቱ ጸንቶ መኖር እንደሚገባው በአጽንኦት ምላሽ ሰጥተዋል። ሰባት የኢዜማ ፓርቲ አስራ ሁለት ጎጎት ለጉራጌ አንድነትና ፍትህ ፓርቲ አባላት እንዲሁም ሌሎች ሲቪሎችን ጨምሮ ከአርባ አምስት በላይ ሰዎች ከአዲስ አበባ ጭምር በፀጥታ ኃይሎች ተይዘው በቡታጅራ ከተማ መታሰራቸውን የፓርቲዎቹ አመራሮች ቤተሰቦቻቸውና የከተማው ነዋሪዎች ለቪኦኤ መናገራቸው አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ፖል ራሰሳባጌና ከእስር እንደተፈቱ የዩናይትድ ስቴትስ ባለስልጣናት ተናገሩ። ራሰሳባጌና ከእስር የተፈቱት የዩናይትድ ስቴትስን ዲፕሎማሲያዊ ጥረቶች ተከትሎ የሩዋንዳ መንግስት የተላለፈባቸውን ቅጣት ስላቀለለላቸው እንደሆነ ባለሥልጣናቱ አክለዋል። ግለሰቡ በአውሮፓውያኑ 1994 የሩዋንዳ የዘር ፍጅት ወቅት ያስተዳደሩት በነበረው ሆቴል ውስጥ በመቶዎች የሚቆጠሩ ሰዎችን ሸሽገው አትረፉ። ይህ መልካም ግብራቸውም ሆቴል ሩዋንዳ የተሰኘው የሆሊውድ ፊልም የሐሳብ መነሻ ሆኗል። የዩናይትድ ስቴትስ ባለሥልጣናት ራሰስ ባጌና አርብ ኩለሌሊት ገደማ ከእስር ከተፈቱ በኋላ እንዲፈቱ ስትሠራ በሰነበተችው ካታር አምባሳደር መኖሪያ ተወስደዋል። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ኃላፊ አንቶኒ ብሊንከን ራሰስ ባጌና ከቤተሰቦቻቸው ጋር ዳግም መገናኘታቸው እፎይታ እንደሆነ፣ ይሄ ይሳካ ዘንድ የሩዋንዳ መንግስት ላደረገው ሁሉ ምስጋና አቅርበዋል። የሩሲያ ኃይሎች አርብ ዕለት በዩክሬን ምስራቃዊ ዶንባስ ክልል ሰሜናዊና ደቡባዊ ክፍሎች ላይ የሚሳይል ጥቃቶችን ፈጽመዋል። የክልሉ ባለስልጣናት እንዳሉት ቢያንስ አስር ሰላማዊ ሰዎች የተገደሉ ሲሆን ሀያ የሚሆኑት ደግሞ ዩክሬን ውስጥ በሚገኙ በርካታ ስፍራዎች ቆስለዋል። በምስራቅ ዩክሬን ዶንቴስክ አውራጃ በምትገኘው ኮስታን ቬጋ ከተማ አንድ የእርዳታ ጣቢያ በሩሲያ ሚሳይሎች በተመታበት ወቅት አምስት ሰዎች ሞተዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ በምሽቱ የምስል መልእክታቸው ዩክሬናውያን በህዝባችን ላይ የሚፈጸሙ ጥፋቶችን ይቅር አንልም። የአሁኑ ሞትና ጉዳት ይቅር የሚባል አይደለም። ሁሉም የሩሲያ አሸባሪዎች ይሸነፋሉ። ጠላት ማለትም ይህን ማወቅ አለበት ብለዋል። የኪየቭ ባለስልጣናት ሩሲያውያን በጥቃቱ ኤስ 300 ጸረ አውሮፕላን ሚሳይሎችን ተጠቅመዋል ብለዋል። እንደ ዶንቴስክ ሀገረ ገዢ ፓቭሎ ክሪሊንኮ ገለጻ በሩሲያ ጥቃት የደረሰበት ስፍራ በጦርነቱ ምክንያት መኖሪያ አልባ የሆኑ ሰዎች የሚመዘገቡበት ማዕከል ነው። ስፍራው ሰላማዊ ሰዎች ሙቀት የሚያገኙበት፣ ለስልኮቻቸው ባትሪ የሚሞሉበትና ምግብ የሚያገኙበት እንደነበረም ተነግረዋል። በጥቃቱ ወቅት አምስት ሰዎች በተደመሰሰው የማዕከሉ ክንፍ ውስጥ ተጠልለው ነበረ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶው ጥገኝነት ጠያቂዎች የዩኤስ ካናዳ ድንበርን መደበኛ ባልሆነ መንገድ እንዳያቋርጡ የሚያገድ ስደተኞችን የሚመለከት ስምምነት አርብ ዕለት ይፋ አድርገዋል። ፕሬዚደንት ከሆኑ ወዲህ ለመጀመሪያ ጊዜ ወደ ካናዳ ያቀኑት ጆ ባይደን በቀጠናው ያለውን በታሪክ ሊጠቀስ የሚችል የስደት ደረጃ እልባት ለመስጠት ሁለቱ ሀገራት እየሰሩ መሆኑን በኦታዋ በነበረ የሁለትዮሽ የጋዜጠኞች ማስገንዘቢያ ላይ ተናግረዋል። አድማጮቻችን ለምሽቱ የያዘናቸው ዜናዎች እነዚህ ናቸው። ከቀሪ መሰናዶዎች ጋር አብራችሁ ቆዩ። የዓለም ዜናዎቹን አደመጥን። በ19፣ 22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የቅዳሜ መጋቢት 16 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅቶቻችንን በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ለማድመጥ ትችላላችሁ። መግቢያው ላይ ወዳ አስተዋወቅ ናችሁ ወደ ቀዳሚው ቅንብር እንሻገር። አብራችሁን ቆዩ። ኢትዮጵያ እንደ ሀገር የመቀጠል ህልውናዋ አደጋ ላይ መሆኑን ለጠቅላይ ሚኒስትር አብይ አህመድ በጻፉት ግልጽ ደብዳቤ ያስታወቁት 15 ዓለም አቀፍ የኢትዮጵያ ዳያስፖራ ድርጅቶች ጠቅላይ ሚኒስትሩ ለህዝብ የገቡትን ቃል አክብረው ዜጎችን ለመጠበቅና ቅሬታዎችን ለመፍታት ቆራጥ የማስተካከያ እርምጃዎችን እንዲወስዱ ጠይቀዋል። በግልጽ ደብዳቤው ዙሪያ ያነጋገርናቸው የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ የቦርድ አባልና ጸሐፊ አቶ ዮም ፍስሀ ጠቅላይ ሚኒስትሩ በማስተዋል ወሳኝ የሆኑ መፍትሄዎችን መውሰድና በቶሎ በስራ ላይ ማዋል ካልቻሉ ኢትዮጵያ ከዚህ የበለጠ አስቸጋሪ ሁኔታ ውስጥ ልትገባ እንደምትችል አሳስበዋል። በደብዳቤው ዙሪያ ከጠቅላይ ሚኒስትር ጽህፈት ቤትም ሆነ ከመንግስት ጉዳዮች ኮሚኒኬሽንስ ጽህፈት ቤት ምላሽ ለማግኘት ያደረግነው ሙከራ አልተሳካልንም። አሉላ ከበደ በደብዳቤው ዙሪያ አቶ ዮም ፍስሀን አነጋግሯቸዋል። ወደዚያው እንለፍ። አመሰግናለሁ ለቶ ዮም። አለም አቀፍ የኢትዮጵያ ዳያስፖራ ድርጅቶች በሚል እርስዎ የሚወክሉት የአሜሪካ የኢትዮጵያውያን የህዝብ ጉዳዮች ኮሚቴ በእንግሊዝኛው ምህፃረ ቃሌ ፓክ የኢትዮጵያ አሜሪካውያን የዜጎች ምክር ቤት፣ የኢትዮጵያ አሜሪካውያን የልማት ምክር ቤት እንዲሁም ፒፕል ቱ ፒፕል የተባለው በውጭ ሀገር የሚኖሩ ኢትዮጵያውያን የህክምና ባለሙያዎች ማህበርን ጨምሮ በዓለም ዙሪያ የምትገኙ አስራ አምስቱ የኢትዮጵያውያን ሲቪክ ድርጅቶች ግልጽ ደብዳቤ ለዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር በሚል ይፋ አድርጋችኋል። በደብዳቤያችሁም ባለፉት ዓመታት ኢትዮጵያ ውስጥ በተፈጸሙ የግፍ ግድያዎች መፈናቀልና የተለያዩ በደሎች የጠቅላይ ሚኒስትር አብይ አህመድን መንግስት ተጠያቂ ታድርጋላችሁ በቅድሚያ ለዚህ ጠቅላይ ሚኒስትር አብይ አህመድና መንግስታቸውን ተጠያቂ ለምታደርጉበት ግልጽ ደብዳቤያችሁ ዋነኞቹ ምክንያቶች ምንድን ናቸው የክሳችሁ መነሻ ምንድን ነው? እሺ ያመሰግናለሁ። እንግዲህ ዋናው መነሻው በአሁኑ ሰዓት በሀገራችን በኢትዮጵያ ያለው ችግር በጣም አሳሳቢ እየሆነ ስለመጣ እንዲሁም ሀገራችንን ይበልጥ አደጋ ላይ ይጥላታል ማለት ነው። እነህን አስራ አምስት የዳስ ሲቪል ድርጅቶች ተሰብስበን ተዘጋጀ ነው ደብዳቤ ነው በዜጎች ላይ የሚደርሰው ዘር ተኮር የሆነ ሃይማኖት ተኮር የሆነ ግድያ፣ ስደት፣ ስር አላግባብ ቤት ማፍረስ በጠቅላላው ሰብአዊ መብት ክልክ እያለ ለመጣ ነው ይህንን ግልጽ ደብዳቤ ለዶክተር አብይ አህመድ ኢትዮጵያ ጠቅላይ ሚኒስትር ለመጻፍ ተገደል ነው ቶዮም በኢትዮጵያ ከተከሰተው ድርቅ በሺዎች ህይወታቸውን እስካጡና ሚሊዮኖችም እስከተፈናቀሉባቸው ግጭቶች በህዳሴ ግድብ ዙሪያ የተደረጉ ዓለም አቀፍ ዘመቻዎች ኢትዮጵያ በታሪኳ አይታ የማታውቀው የዲፕሎማሲ ዘመቻ የኢኮኖሚ ማዕቀብና ከምዕራባውያንና የዓለም አቀፍ መገናኛ ብዙኃን ጫና በገጠማት ወቅት ይህን ፈተና ለመቋቋም በዓለም ዙሪያ የምንገኝ የኢትዮጵያ ዳያስፖራ አባላት ከጫፍ እስከ ጫፍ በመነሳት በሲቪክ ድርጅቶች ተደራጅተን የጥብቅና ዘመቻ ትሉታላችሁ ከፍተኛ የዲፕሎማሲ ስራ ስንሰራ ቆይተናል፣ ትላላችሁ። በሙሉ ልብ እንደደገፋችኋቸውም ትገልጻላችሁ። በገለጻችሁም መሰረት እርዳታችሁን ስሰጡ እንደነበራችሁት አሁን የተቃውሞ ድምፃችሁን ለማሰማት እንዴት ወሰናችሁ? እንዲያውም በደብዳቤያችሁ አንድ ቦታ ላይ ከቀደመው ስርዓት የተወረሰ ከፋፋይና በህዝብ ላይ የሚፈጸም ያላችሁትን ግፍና በደል በመርሳት ሳይሆን ችለን ይላል ደብዳቤያችሁ። ምንድን ነው ይህን ሰዓትስ ልዩ ያደረገው? ውስም እንደሚታወቀው የእኛም ድርጅት አክም ዲያስፖራ በኢትዮጵያ ፈጥኖ ደራሽ ነው በተለይ ባለፉት ሁለት ዓመታት ሀገራችን ትልቅ አደጋ ላይ ወደነ ጊዜ የደረሰው ዲያስፖራ ኢትዮጵያ ማንም አልነበራት ስለዚህ በገንዘቡ መውቀቱ፣ በጊዜው ስራውና የቤተሰብ ኃላፊነቱን ትቶ በሀገሩ በዲፕሎማሲ በፐብሊክ ሪሌሽን በሎቢ አበኮች ቀጥረን ብዙ ስንሰራ ቆይተን ሀገራችን ላይ የኢኮኖሚ እቅባት እንዳይደርግ አድርገናል። ብዙ በጣም ውጤታማ የሆነ ስራ ሰጠናል። ነገር ግን አሁን ሁኔታው ምንድን ነው? ይሄንን በሀገራችን ላይ ያልጠበቅ ነው ሁኔታ ነው የተፈጠረው። እንዳልኩት የመብት ጥሰቱ በጣም በጣም ከባድ እየሆነ ነው የመጣው። እና በቅርቡም ደግሞ ከሆነው በአሁኑ ሰዓት በቅርቡ የሆኑት ነገሮችን በምናያቸው ጊዜ ለምሳሌ ጥንታዊ የሆነችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማፍረስ የተደረገው ሙከራ ሰላማዊ ኦርቶዶክስ ተዋሕዶ አባቶችን እና አማኞች አፈና፣ ግድያ፣ እንግልት እጅግ በጣም ያሳዝናል። ብዙ ታስረዋል፣ አሁንም አልተፈቱም። የጸጥታ ኃይሎች ቤተ ክርስቲያን ግቢ ውስጥ ገብተው ህዝብ ላይ ሲተኩሱ በዓይናችን አይተነው። ቤተ ክርስቲያን መሸሸ መሸሸጊያ፣ መጸለያ ቦታ ሰላማዊ ሰዎች ላይ መተኮስ አዛውንትንና ህጻናቶችን መጉዳት በጣም በጣም የሚያሳዝን የሚያስደነግጥ ነገር ነው። ይህ የሰብአዊ ድርጊት በአሁኑ ሰዓት በየትኛውም ዓለም ተቀባይ ነው። በጣም ያሳፍራል። ስን የሃይማኖት አባትን መደብደብ በጥፊ መምታት ምትንም ተምቻል። እንደዚህ አይነት የሚያስደነግጡ ነገር ግን አድዋ ለማክበር የተሰበሰቡን ሰላማዊ ህዝብ ህጻናት ሳይቀሩ በጭስ ማፈል እና እንደዚያ ነገሮች ሲፈጽማየን በአዲስ አበባ ከተማ ዙሪያም በጸጥታ ኃይሎች የተፈጸመ መጠን ያለፈ ቤት ማፍረስ አሁንም እየተካሄደ ነው። በዜጎች ላይ ብዙ ግፍ ነው እየተፈጸመ ያለ። ብዙ ሺህ ሰዎች ተፈናቅለዋል። በኦሮሚያ ክልል በወለጋ የአማራ ተወላጆች በብሔራቸው ምክንያት ተለይተው ተገለዋል። በሚሊዮን የሚቆጠሩ ዜጎችም ከቤት ንብረታቸው ተፈናቅለዋል። ብዙ ሺህ ሞቷል፣ ተሰዷል። አራት ነጥብ ሶስት ሚሊዮን የተፈናቀሩ ሰዎች በዓለም አንደኛ ነው ኢትዮጵያ ይህ ሁሉ እንግዲህ ወደም በኢንተርናሽናል ድርጅቶች ዩናይትድ ኔሽን በሁማን ራይትስ ካውንስል በተለያዩ ድርጅቶች የተገኘው ኢንፎርሜሽን ነው። በአማራ ክልል ለምሳሌ አጣዬ ከተማ የኦሮሞ ታጣቂዎች ልዩ ኃይሎች አተመላለሱ አጠቁት። አንዴ ይሁን እሺ አልታወቀም። ይባሉ ሁለቴ ሁን እየተመላለሱ ሲያጠቁ የመንግስት ወታደሮች የት ነበሩ? ለምድር የማይጠብቁት ሰላም ነው ህዝቡ። የመንግስት አንደኛ ኃላፊነት መሆን ያለበት ህዝቡን መጠበቅ፣ ጸጥታ ማስጠበቅ ሲሆን አስር እየተመላለሱ ብዙ ሸቶ ተሰድረዋል፣ ብዙ ቤቶች ተቃጥለዋል እና እንደዚህ አይነት ወንጀል እየተሰራ ነው እና ለምንድን ነው እሱ በመንግስት በኩል አጥማቶ ግን ወይስ በቸልተኝነት ነው? የሁሉ እንግዲህ ጥያቄ ውስጥ የሚገባ ነገር እና በዚህ ምክንያት ነው አሁን ይህንን ለመጽሐፍ የተነሳ ነው በጣም በጣም አደገኛ የሆነ የመብት ጥሰት የተካሄደ ስላለ ነው። በአሁኑ ሰ ሀገራችን ይሄ ደብዳቤ ኢትዮጵያ ጠቅላይ ሚኒስቴር ሊጻፍ ብለን የተነሳሳነበት ምክንያት ለዚህ ተያያዥ ጥያቄ ባነሳለሁ። አቶ ዮም እናንተን ጠንከር አድርገው የሚተቹ እነኝህን የተባሉ በደሎች፣ በተለይም ንጹሐን ዜጎችን በተደጋጋሚ ከሚፈጸሙ ጥቃቶች መከላከል የሚገባቸው ኃይሎች ተገቢውን ጥበቃ ማድረግ ሲሳናቸው አንዳንዶች እንዲያውም ገፋ አድርገው በተባባሪነት ይወነጅሏቸዋል። ይህ በሚሆንበት ወቅት ለምን ተቃውሞ አላሰማችሁም? በሚል ትችት የሚያቀርቡባችሁም አሉ። እኛንም እንደዚህ አይነት ያቀጸር በፍራል በሰማሁም ራሳችን ድርጅቱን በማየው ፓት የተቋቋመው ኢትዮጵያ አደጋ በደረሰበት ጊዜ ሁለት ዓመት የሆነ ፓት የተቋቋመው አላማውም ደግሞ የኢትዮጵያን ኢንትረስት የሚያስጠብቅ ለኢትዮጵያ ተሟጋች ድርጅት ነው። አብዛኛው ስራ በሎቢ አብዛኛው ስራ ደግሞ በዲፕሎማቲክ ስራ ላይ የነበሩ ሰዎችና የድርጅታችን ማንዴትም በዛ መርክ ነበር እና እኛ የመንግስታዊ ድርጅት አይደለም። እስካሁንም ድረስ ማንንም ፖለቲካ ድርጅት የምንደግብ ድርጅት አይደለም። ከመጀመሪያ ጀምሮ ስንናገር ነበር። መንግስት ጥሩ ሲሰራ ጥሩ ነው ላሉ፣ መንግስት ሲያጠፋ ደግሞ እንናገር። ምናልባት ፐብሊክ ላይ ብዙዎቹ አልታዩም እንደሆነ እንጂ በየጊዜው በመንግስት በኩል ጥፋት ስናይ እንናገር። አሁን ግን ነገሮች እያከረሩና ነገሮች ወደ ሌላ ዛጫ ስለመጡ በግድ ፐብሊክ ላይ ይህን ደብዳቤ ለመጻፍ የተገደ ነው። ለዛ ነው እንጂ ከዚህ በፊትም ያለንን ቅሬታዎችም መግለጻችን አልቀረም። በግልም ሆነ ስንገልጽና ስንናገር ነው የቆየ ነው። ስለዚህ እኛ የኢትዮጵያን ኢንትረስት የምናስጠብቅ ድርጅት ነን። አሁንም ደግሞ የምንቀጥለው በዚሁ መልክ ነው። ስለዚህ ያንደን ነው እንዳልኩት ባለፈው ጊዜም በደብዳቤም ቢሆን ቤተክርስቲያንም ላይ ለተደረገው አባቶች ላይ ስለተደረገው ሁሉ የእኛ ድርጅት ሙሉ ለሙሉ ተቃውሟን በጽሁፍ አቅርቧል። የመጀመሪያ ጊዜያችን አይደለም ማለት ነው። ይህን ግልጽ ደብዳቤ ለጠቅላይ ሚኒስትር አቢይ ከጻፋችሁ በኋላ በጠቅላይ ሚኒስትሩ ቢሮም በኩል ሆነ በኢትዮጵያ መንግሥት በኩል በቀጥታ የተሰጣችሁ ምላሽ አለ? ቀደም ሲል በምትሰጡት ድጋፍ በነበራችሁ ግንኙነትም ያገኛችሁት እስካሁን የሰማችሁት የደረሳችሁ ምላሽ ካለ? እስካሁን ድረስ ኦፊሻሊ ያገኘነው መልስ ሳይሆን ዲያስፖራ ክፍል የሚመሩት ግለሰብ አንድ መስፈታ ምንድን ነው መልሱም እንግዲህ ይሄ ደብዳቤ የተመሰረተው እኛ አሳስተዋቸዋል የሚል ነገር ነው። እኛ ግን ማስረጃው ምንም ጥርጥር የሌለው እውነተኛ ማስረጃ ነው የተጠቀምነው። ሌላ ብቻ ደግሞ ባይናችን ያየነው ሰው ላይ ሲተኮስ አይተናል እና ሰው ሲደበደብ አይተናል፣ የተገደሉ ሰዎች አይተናል። እኛ ብቻ ደግሞ የመላው በኢትዮጵያ ህዝብ ያውቃል። ይሄ የአደባባይ ምስጢር ነው እና እውነተኛ ነገር ነው ይዘን የተነሳ ነው። ስለዚህ ይሄ መልስ በቂ መልስም አይደለም። ዋናው ነገር ይህን እንግዲህ በግልጽ ደብዳቤ ነው ለዶክተር አብይ ነው እና ተስፋ አለ እንግዲህ ይህን ነገር በእውነቱ በከባድ ሁኔታ አይተውት እርምጃ ለማስተካከል እኛ እኮ ፍላጎታችን መንግስት ነው ለማሳፈርም ሳይሆን አገራችን አደጋ ላይ ወደቀች እና ይስተካከል። ይህ ማለት ነው እኛ ተመካከለ ችግራችን በሰላም እንስታ ጦርነትና ግጭትን አይተነዋል። ምንም አይጠቅምም። በዚህ ተቀጠለ ለማንም አይጠቅምም፣ ለሀገራችን አይጠቅምም፣ ለኢኮኖሚ አይጠቅምም፣ ለኢንቨስትመንት አይጠቅምም፣ ለአማራ ሕዝብ አይጠቅምም፣ ለኦሮሞ ሕዝብ አይጠቅምም። ይህንን ለማለት ነው እና ይህን መንግስት አትኩሮት እንዲሰጠው ይህን ነገር በሰላማዊ መንገድ እንዲፈታ እና ችግሮቹ እንዲፈቱ በዘር ላይ የተመሰረተ ፖለቲካ ይቅር። ለኢትዮጵያ አይጠቅመም። ሕገ መንግስቱ ይሻሻል፣ ጎሰኝነት በሕግ ይከልከል የሚል ነው የኛ አቋማችን። ኢትዮጵያ ከፍተኛ ችግር ላይ የጣላት አሁን በጎሳ ላይ የተመሰረተ ፖለቲካ ኢትዮጵያ ይቻላ እንደዚያ ነው። ፖለቲካ አለ በዓለም ላይ እና ይሄ ነው መሰረታዊ የሆኑትን ችግሮች መንግስት ሊያስተካክል በጥሞና እንጠይቀናል ወደፊትም ደግሞ የምንጠይቀው ይሄንን በተፈጥሮ ግልጽ ደብዳቤ በቀጥታ ለሚጠየቀው ክፍል የሚጻፍ ባለመሆኑ ለህዝብ የሚቀርብ እንደመሆኑ እንደው ቀጥታ የሚያገናኘው እንኳን ነገር ባይኖር የተጻፈለትም ወገን ያንን ትኩረት እንዲሰጠው ማየቱ አይቀርምና በቀጣይ የምትወስዱት የምታደርጉት ጥረት አለ በቀጥታ የጠቅላይ ሚኒስትር አብይ አህመድን መንግስት ተጠያቂ ባደረጋችሁባቸውና እንዲሻሻሉ በጠየቃችሁባቸው ጉዳዮች የወትሮም ግንኙነታችሁ በነበረበትም ይሁን በሌሎች መንገዶች ቀጥታ መልስ እንዲሰጧችሁ የምታደርጉት ጥረት አለ። የምጠብቁት ተስፋስ እንቀጥላለን። እንዳሆኑ ግልጽ ድርገቶች አይሆንም። ደግሞ በቀጥታም ለመንግስት ባለስልጣናትም ይህንን ነገር እንልካለን። ሌሎችም ደግሞ ሊረዱ የሚችሉትን በአሜሪካን መንግስት በኩል በስቴት ዲፓርትመንት ና ኮንግሬስ ሴነትም እነሱም ደግሞ ተጽዕኖ እንዲያደርጉ የማድረግም ኦፕሽን አለን። ገና የንዛ ደረጃ አልደረስም። ምናልባት የኢትዮጵያ መንግስት ይሄንን ነገር አትኩሮት ይሰጠዋል የሚል ተስፋ አለ እና እዛ ላይ ያለነው ነገር ግን ብዙ ማድረግ የሚቻሉ ነገሮች አሉ እና ሎቤ እና የመሳሰሉ ነገሮች ይህንን ነገር የበለጠ ተጽዕኖ የማድረግም ነገር ይኖራል። አቶ ኢዮም ፍስሐ በውጭ ሀገር የሚኖሩ አስራ አምስት የኢትዮጵያውያን ሲቪክ ድርጅቶች የኢትዮጵያን ወቅታዊ ጉዳዮች አስመልክተው ለጠቅላይ ሚኒስትር አብይ አህመድ የጻፋችሁትን ግልጽ ደብዳቤ ምንነት እና ይዘት በተመለከተ ለሰጡን ምላሽ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እሻታሉላ በጣም አመሰግናለሁ። ይህንን ድል ስለሰጣችሁኝ። አድማጮች አስራ አምስቱ የዳያስፖራ የሲቪክ ድርጅቶች ለጠቅላይ ሚኒስትሩ የጻፉትን ግልጽ ደብዳቤ ተከትሎ የዋሽንግተን ዲሲውን የኢትዮጵያ ኤምባሲና የጠቅላይ ሚኒስትር አብይ ጽህፈት ቤትን ኃላፊዎች በቀጥታ ለማነጋገር ለቀናት ያደረግነው ጥረት ለጊዜው አልተሳካም። የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትር ዶክተር ለገሰ ቱሉ በፌስቡክ ገጽታቸው ባሰፈሩ ጽሁፍ የዳያስፖራ ወገኖቻችንና ማህበራት ለውጡን በማቀጣጠል የተጋረጡ ችግሮችን በመጋፈጥ ቀጣይነቱ እንዲረጋገጥ በማድረግ በኩል መልካም ስራ ሲሰሩ ቆይተዋል ሲሉ የዳያስፖራ አባላቱና ማህበራቱ አበረከቱ ያሏቸውን አስተዋጽኦች ዘርዝረዋል። በኢትዮጵያ ላይ ልዩ ልዩ ማዕቀቦችን በመጣል ሊያንበረክኩን ተንቀሳቀሱ ያሏቸውን ቡድኖች በመቃወምም የቡድኖቹን ማንነት አልጠቀሱም። የአገራቸውን ጥቅም በዓለም አቀፍ ደረጃ እንዲከበር የበኩላቸውን ድርሻ መወጣታቸውን ገልጠዋል ተጀመረ ያሉትን የለውጥ እርምጃ በማጠናከር መደገፋቸውን ተናግረዋል። አያይዘውም የለውጥ ሥራ በፈተናዎች የታጀበ መሆኑን አመልክተው ሰሞኑን ከአንዳንድ የዳያስፖራ ወገኖቻችንና ማኅበራት የሚደመጠው ጉዳይ ነባራዊ ያሏቸውን እውነቶች ከግምት ያስገባ አይደለም ሲሉም በጽሑፋቸው አስፍረዋል። በተሳሳተ መረጃ በውከትና ከግጭት ማትረፍ የሚፈልጉ ኃይሎች በፈበረኳቸው የተዛቡ መረጃዎች ላይ የተመሰረተና በተጨባጭ ካለው እውነታ ጋርም የማይዛመድ በዘለቄታውም የኢትዮጵያን ችግር የማይፈታ ሲሉ ድረ ግጭት ሊፈጠሩ የሚችሉ ፖለቲካዊና ኢኮኖሚያዊ ችግሮች በሕብረተሰቡ ላይ እየፈጠሩ ያሉትን ጫና ያላጤነ ብለውታል። በተያያዘም ጠመንጃ አንግቶ ከፌዴራል መንግስቱ ኃይሎች ጋር የትጥቅ ትግል በማድረግ ላይ የሚገኘውና በቃለ ምልልሱ ስሙ የተጠቀሰው የኢትዮጵያ መንግስት ሸኔ በሚል የሚጠራውና ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን ሰላማዊ ዜጎች ላይ ጥቃት አልፈጸምኩም ሲል በተደጋጋሚ ማስተባበሉና በተባሉት ግድያዎችም የመንግስቱን ኃይሎች በተጠያቂነት መወንጀሉ ይታወቃል። አድማጮች፣ ቀደም ብለው በደብዳቤው ለቀረቡትም ሆነ በአጠቃላይ የአገሪቱን የዛሬ ይዞታ አስመልክቶ ከፍተኛ ኃላፊዎችን አግኝተን ለማነጋገር የያዝነውን ጥረት እንቀጥላለን። አሉላ ከበደንና እንግዳውን እናመሰግናለን። ህይወቱን ለብዝሃ ህይወት የሰጠ ሳይንቲስት የቀጣዩ ቅንብር ርዕስ ነው። ኢትዮጵያ በየዘርፉ ካፈራቻቸው ታላላቅ ሰዎች አንዱ ናቸው፣ ዶክተር ተወልደ ብርሃን ገብረ እግዚአብሔር በትግራይ ክልል አድዋ አካባቢ በምትገኝ ሩባ ገረድ በምትባል መንደር ተወልደው በተሰማሩበት ዘርፍ ዓለም አቀፍ እውቅናን ያተረፉ ሳይንቲስት ለመሆን የበቁ ናቸው። ዶክተር ተወልደ ብርሃን በህይወት ዘመናቸው በብዝሃ ህይወት፣ በተፈጥሮ ሀብት ልማትና በአካባቢ ጥበቃ መስኮች ብዙ ምርምሮችን አካሂደዋል። የአዲስ አበባና የአስመራ ዩኒቨርሲቲዎች መምህርና መሪ ሆነው በርካታ ምሁራንንም አፍርተዋል። ዶክተር ተወልደ ከምርምር ስራቸው ጎን ለጎን የአካባቢ ጥበቃና የማህበረሰብ መብቶች ግንባር ቀደም ተሟጋች ነበሩ። በዓለም የደህንነት ህይወት ጉባኤዎች ሰባ ሰባት ሀገሮችን ወክለው የብዝሃ ህይወት ብዝበዛ እንዳይደርስባቸው ተከራክረዋል። በህይወት ዘመናቸው ላበረከቷቸው አስተዋጽኦዎች አማራጭ የኖቤል ሽልማትን አሸንፈዋል። እንደዚሁም ከተባበሩት መንግስታት የአካባቢ ጥበቃ ተቋም ዩኔፕ የምድራችን ጀግና የተሰኘ ሽልማት ተቀብለዋል። በዛሬው ዝግጅታችን ባለፈው ማክሰኞ በ83 ዓመታቸው ከዚህ ዓለም በሞት የተለዩት የዶክተር ተወልደ ብርሃንን ህይወት እንቃኛለን። ገብረ ሚካኤል ገብረ መድህን እንደሚከተለው አሰናድቶታል። ዶክተር ተወልደ ብርሃን ገብረ እግዚአብሔር በተለያዩ ዓለም አቀፍ መድረኮች ለአካባቢ ጥበቃና ለማህበረሰብ መብቶች ሲሟገቱ ካጋጠሟቸው ፈተናዎች አንዱን ለኢትዮጵያ ቴሌቪዥን እንዲህ በማለት ገልጸው ነበር። እኔ በመልማት ላይ ያሉ ሀገሮችን በመምራት የደህንነት ህይወት ህግ ድርድር በሚካሄድበት ጊዜ አስተዋጽኦ አድርጊያለሁ። በዚሁ ምክንያት ነው ቪዛ የከለከሉኝ። ምክንያቱም ተቃዋሚዎቻችን ነበሩ። ዶክተር ተወልደ ብርሃን እድሜያቸውን ሁሉ በተፈጥሮ ሀብት ልማትና እንክብካቤ፣ በብዝሃ ህይወት ምርምርና በአካባቢ ጥበቃ ብዙ ሰርቷል፣ ተሟግተዋል። ታላቁ የብዝሃ ህይወት ሳይንቲስት ከተፈጥሮ ጋር የነበራቸው ቁርኝት ከህፃን ነታቸው ጀምሮ አብሯቸው የኖረ እንደሆነ ልጃቸው ዶክተር ሳራ ተወልደ ብርሃን ይናገራሉ። ያደገበት መንደር ሄጄ ለማነጋገር እድል አግኝቼ አብሮ አደጎቹ ሳናግራቸው ድሮም ልጅ እያለ እኮ ይሄ ቅጠል ከዚህ ቅጠል ይለያል እያለ ይመራመር ነበር ይላሉ። እና አብላ ያሳደገችው አክስታችን ደግሞ የነገረችን ነገር አለ። አንድ ጊዜ ዘር የወሰደ ይዘራል እና ቤት ውስጥ ውሃ ያጠጣ እየተንከባከበ ያበቅላል፣ ያጠናል፣ ይመራመራል፣ ይከታተለዋል ትላለች እና ጨው ዘራ አያታችንን ሄደና ጨው ዘራሁኝና አልበቅል አለኝ። እንዴት ተደርጎ ነው ጨው የሚዘራ ብሎ ይጠይቃቸዋል። ከዛ ጥቂት ቀናት አይዞህ ልጅ ውሀ ጠጣ፣ ውሀ ጠጣው አሉትና፣ ከዛ ጥቂት ቀናት ውሀ ጠጥቶ እንትን ሲል ጨውን ይዘሆናል ብለው ጨውን ውሀ ስታረግበት ምን ይሆናል ብለው እንዲያስተውል አደረጉት ትላለች። በአጠቃላይ ከልጅነቱም ጀምሮ ያው ስለ ነገሮች እንዴት እንደሚሰሩ እንዴት እንደሚኖር እጽዋት ተፈጥሮ ያስደስተው እንደነበር ይናገራሉ። ዶክተር ተወልደ ብርሃን አድዋ አካባቢ በምትገኝ እርባ ገረድ በምትባል መንደር ውስጥ የካቲት አስራ ሁለት ቀን ሺህ ዘጠኝ መቶ ሰላሳ ሁለት ዓመተ ምሕረት ነበር የተወለዱት። የመጀመሪያ ደረጃ ትምህርታቸውን በአድዋ ከተማ ንግሥተ ሳባ ትምህርት ቤት፣ የሁለተኛ ደረጃን ደግሞ በአዲስ አበባ ዊንጌት ትምህርት ቤት ተከታትለዋል። ከዚህ ትምህርት ቤት በከፍተኛ ነጥብ አልፈው በ1958 ዓ ም ወደ አዲስ አበባ ዩኒቨርሲቲ የገቡት ዶክተር ተወልደ ብርሃን የሚማሩትን ትምህርት ለመምረጥ ተቸግረው እንደነበር በአንድ ወቅት ተናግሯል። ከልጅነት ጀምሮ የነበራቸው ዝንባሌ ግን መፍትሄ ሳይሰጣቸው አልቀረም። ወደ ዩኒቨርስቲ ስገባ በየትኛው መስክ ልማር የሚል ጥያቄ አስቸግሮኝ ነበር። በየትኛው መስክ ልሂድ የሚለውን ጥያቄ ራሴን ጠይቄ፣ እንዲያውም አስተማሪዎች ይሄን ለመመለስ እንዲያግዙኝ ሞክረው አልቻልንም። ያም ምርጫው አንተ ነው ብለውኝ፣ እኔ በመጨረሻ ምናልባት የሕፃንነቴ ወቅት አሸንፎ ሊሆን ይችላሉ። ወደ ተፈጥሮ ባህሪው ሄድኩ እና ስነ ህይወትን ወደ ማጥናቱ ሄድኩ። በ1958 ዓ ም ከአዲስ አበባ ዩኒቨርሲቲ በከፍተኛ ነጥብ ሲመረቁ ከአጼ ኃይለሥላሴ እጅ የወርቅ ሽልማት ተቀብለዋል። ከዛም በውጭ ሀገር የትምህርት ዕድል እንዳገኙ የህይወት ታሪካቸው ጸሐፊ የሆነው ዘነበ ወላ ይናገራል። ዩናይት ኪንግደም ሄዶ እንዲማር ስኮላር ሲሰጡት እኔ ቤተሰቦቼ ድሆች ናቸው፣ ወላጆችን የምደጉመው እኔ ነኝ፣ ስለዚህ አሁን በአሁኑ ሰዓት ሂድና ተማር ካላቸው ቤተሰቦቼን የማግዝበት ሁኔታ ስለሌለ አልሄድም አላቸው። እነሱ ደግሞ ዩኒቨርሲቲ ምን አደረገ፣ በየወሩ መቶ መቶ ብር ለወላጆች ይልክልሃለን አንተ ሂደህ ትማራለህ ሲሉት እሺ ብሎ ተስማምቶ ሄደ። ዩኬ ውስጥ ወልስ ዩኒቨርሲቲ በቀጥታ ፒኤችዲ መስራት ትችላለህ ነው ያለው፣ ውጤቱን አይቶ እና ኤምኤ አልጸራም። ፒኤችዲውን በስነ ብህዳር ላይ ሰርቶ በአስራ ዘጠኝ ስልሳዎቹ አካባቢ አዲስ ዩኒቨርሲቲ የሀያ ሰባት አመት ወጣት ሆኖ መጣ። አሁን ያሉትን ሲኒየር ፕሮፌሰሮች በሙሉ ያስተማረው እሱ ነው። ዶክተር ተወልደ ብርሃን በሺህ ዘጠኝ መቶ ስልሳ ዓመተ ምሕረት የዶክቶሬት ዲግሪያቸውን ሰርተው ወደ ሀገራቸው ሲመለሱ አንድ ትልቅ ፕሮጀክት ይዘው እንደመጡ የመቀሌ ዩኒቨርሲቲ መምህር የሆኑት ልጃቸው ዶክተር ሳራ ገልጸዋል። ፍሎራ ፕሮጀክት የሚባል ትልቅ ኢትዮጵያ እጽዋት ዘግቦ ያስቀመጠ ትልቅ ፕሮጀክት እየሆነ የመጣው ከሰላሳ እንደዚህ በላይ አመታት ያሳለፈ ትልቅ ፕሮጀክት፣ ብዙ ኢትዮጵያ ሳይንቲስቶችን የሚያፈራ ፕሮጀክት ይዞ ነው የመጣው። ዶክተር ተወልደ ብርሃን በአዲስ አበባ ዩኒቨርሲቲ በአስተማሪነትና የሳይንስ ፋካሊቲ ዲን በመሆን አገልግለዋል። ከ1978 እስከ 1983 ዓ.ም ደግሞ የአስመራ ዩኒቨርሲቲን በፕሬዚደንትነት መርቷል። በመምህርነት በሰሩባቸው ጊዜያት ለበርካቶች አርአያ እንደሆኑም ከተማሪዎቻቸው አንዱ የሆኑት ፕሮፌሰር እንደሻው በቀለ ይመሰክራሉ። በማስተማሩ እኔ ለምሳሌ ከአንደኛ አመት ዩኒቨርሲቲ አራተኛ አመት ዩኒቨርሲቲ ድረስ አስተምሮኛል። ብዙዎቻችን እናስተምሯል። ተወልደ ሲያስተምር የፒኤችዲ ቴሲሱን ሰጥቶን ነው የሚያስተምረው። ምክንያቱም ሊትሬቸሩ ሪቪው አድርጓል እስከ ጊዜው ድረስ ያንን ያስታጠቀን ሰውን መሰረታዊ እውነቶችን በዛ የትምህርት ዘርፍ ውስጥ እንድናገኝ ያበለጸገን ሰው የሰውን ልጅ ደግሞ በመፍጠር እኛን መሰሎቻችንን ማስተማሩ ብቻ ሳይሆን እንደ ምሳሌ እንድናየው ራሳችን እንዳንስት በጥቅም ፍለጋ ብቻ እውር ሆነን እንዳንንቀሳቀስ የረዳን ሰው ነው። እኛስ ራሳችን እንደዚህ ነው ወይ ብለን እስክንጠይቅ የምንሄድበት እንትን ሁኔታ ላይ ያስቀመጠን ሰው ነው እና ተወልደ ብዙ ውለታ አለው። ብዙ ያስቀመጣቸው አሻራዎች አሉ። ተወልደ ደግሞ ህይወቱ የሚለብሰውን ልብስ ስታይ፣ የሚነዳቸውን መኪና ስታይ፣ ተሽከርከሮ የኖረ ሰው አይደለም። የሽብርቅርቅ ማለት ቴንደንሲ የሌለው ሞደስት ሲምፕል ፐርሰን። ተወልደ ጋ ቁጭ ብለ ብዙ ነገር ነው የምትማረው፣ ብዙ ያነበበ ሰው ስለሆነ። በአዲስ አበባ ዩኒቨርሲቲ ሳይንስ ግቢ ውስጥ የሚገኘው የእጽዋት ዘረመል ባንክ ሲመሠረት ዶክተር ተወልደ ብርሃን የካውንስል አባል ሆነው ሰርተዋል። በዚህ ተቋም ውስጥ የእጽዋት ቤተ መዘክር በመገንባትም ተማሪዎቻቸው እንዲማሩበትና እንዲመራመሩበት አድርጓል። ከባልደረቦቻቸው ጋር ሆነው የሳይንስ ቃላትን ወደ አማርኛ በመተርጎም ተገቢ ፍችን አስቀምጠዋል። በኢትዮጵያ የእጽዋት ስያሜና ስርጭት ዙሪያ የሚመራመሩ በርካታ ምሁራንን አሰልጥነዋል። በብዝሃ ሕይወት ጥበቃም የተለያዩ ስራዎችን እንዳከናወኑ ፕሮፌሰር እንደሻው ይገልጻሉ። ከውጪ የሚመጡት ዝርያዎች እንዳያጠፉ የመከላከል ለዛ ስርዓትና ህግ የማስቀመጥ ሁለተኛ ነገር ደግሞ የሚሰበሰቡቱ የብዝሃ ሕይወት ኤሌመንት ከእነዚያ የሚገኘውን ጥቅም የመጋራትም ይሆን ራስ ብቻ እንድትጠቀምበት የማድረግ ለምሳሌ አንዱ የፍሎራ ፕሮጀክት አለ አራት ኪሎ የኢትዮጵያ እጽዋት አይነታቸው፣ ስርጭታቸው በሀገር ደረጃ ምን ይመስላል የሚለውን ላለፉት አርባ አመት እንዲጠኑ ያደረገ ለዛ ደግሞ ሰዎቹን ያሰለፈ እነ ፕሮፌሰር ሰብስቤ ያሉ እነ ዘመዴ ያሉ እነ ፕሮፌሰር ታምራት አሉ ብዙዎች አለ። ስለዚህ ይህንን ሁሉ ያስቀመጠ ሰው ነው። ጀምሮ ሰውን አሰልጥኖ ጥናቱ መሄዱን አረጋግጦ እየመራ የቆየ ሰው ዶክተር ተወልደ ብርሃን ከ1983 ዓ.ም ጀምረው በዓለም አቀፍ ደረጃ የብዝሃ ህይወት ደህንነት እንዲጠበቅ እንዲሁም የማህበረሰብ መብት እንዲከበር ተከራክረዋል ይላሉ ዶክተር ሳራ ተወልደ ብርሃን። በዓለም መድረኮች ላይ ቆሞ የተከራከራቸው ኢትዮጵያን ወክሎ ከዛም አፍሪካን ወክሎ ከዛም ሰባ ሰባት አገር በማደግ ላይ ያሉ ሀገራትን ወክሎ የገበሬዎች መብት ከዛ ደግሞ የአካባቢ እውቀት ጥበቃን በተመለከተ ለምሳሌ ኢትዮጵያ የጤፍ ሀገር ነች። የከሌ ገበሬ ነው ብለህ እንድትሰይመው የምትችለው ሀብት አይደለም። ሁሉም ገበሬ ከትውልድ ትውልድ ወደኋላ ሲቆጠር ያቆየነው የማህበረሰብ እውቀት ነው ወይም የኢትዮጵያ እውቀት ነው። የሌላ ሀገር እውቀት አይደለም። ድንች ደግሞ ስንሄድ ፔሩ ወይ ላቲን አሜሪካ ሄደህ የምታገኘው ነገር ነው። እና የአካባቢ እውቀት የሚባል አለ። ያ ክብር እንዲያገኝ እውቅና እንዲያገኝ የራሱ አበርክቶ አድርጓል ተወልደ። በዚህ ሙግታቸው የበርካታ አርሶ አደሮችን መብት ማስከበር መቻላቸውንም ጸሐፊ ዘንበወላ ይገልጻል። በዓለም ላይ ያሉ ግዙፍ የዘር አምራች ካምፓኒዎች አሉ። እነዚህ የዘር አምራች ካምፓኒዎች የፓተንት ራይት እያሉ በዘር ላይ ማውጣት ሲጀምሩ ዶክተር ተወልደ መጀመሪያ ይሄንን ዘር ገበሬው ነው በነጻ የሰጣችሁ ሲሰጥም አልመዘገበውም፣ መጽሐፍም አንበብም አይችልም። እሱ በነጻ የሰጣችሁን ነገር ጥቂት ነገር ለውጦ ፓተንት ራይት ማድረግ ይቻላል? ተፈጥሮ ሰታን ያንን ገርቶ እህን አድርጎ የሰጠን አርሶ አደር ፓተንት ራይት ልታወጡበት አትችሉም ብሎ ተሟገተ። ለአንድ ነጥብ አራት ቢሊዮን አርሶ አደሮች ሚሊዮን አይደለም ቢሊዮን አርሶ አደሮችን ደህንነት አስጠብቋል ነው የሚለው። እንግዲህ አንድ አርሶ አደር አምስት ቤተሰብ አለው ብለህ እንኳን ብናሰላው ዩኒቨርሱን የተከላከለ ሰው ነው። በዚህ ባደረገው ነጎሽሽ በተለያዩ ጊዜያት በተደረጉ ዓለም አቀፍ ጉባኤዎች ዶክተር ተወልደ ብርሃን የታዳጊ ሀገራት ህዝቦች በብዝሃ ህይወት ብዝበዛ እንዳይጎዱ መከራከራቸውንም ፕሮፌሰር እንደሻው ይገልጻሉ። ተወልደ ለኢትዮጵያ ባለውለታ ነው፣ ለአፍሪካም ባለውለታ ነው። አብሶ በብዝሃ ህይወት አህጉሯ ወይንም ሀገራችን ጥቅም አልባ እንዳትሆን ብቻውን የተከራከረ ና ተከራክሎም ያሸነፈ ሰው ለብቻችን የብዝሃ ህይወት ጥበቃ ብቻችንን አንችልም፣ ስንተባበር ነው የምንችለው። ስለዚህ የአፍሪካ ሀገራት አንድነት መቆም አለባቸው፣ አብረው ሲቆሙ ብቻ ነው ሊደራደሩ የሚችሉት ብሎ እነዚህን ሁሉ ያሰለፈና ተደማጭነትም አግኝቶ ያሸነፈ ሰው የአፍሪካ ሀገራትን ሰብስቧል። መርቷል። መርቶም ተከራክሮ ስለ ብዝሃ ህይወት ደህንነትና ከብዝሃ ህይወት የሚገኘውን ጥቅም የመጋራቱም ይሁን ጥቅም የማግኘቱ ላይ ከኤክስፕሎይቴሽን አፍሪካ እና ኢትዮጵያ ራሷን እንድታድግ የራሱን አሻራ ጥሎ ሄዷል። ያንን አሻራ ወስደን በአፍሪካ ደረጃ ኢትዮጵያ መሪ እንድትሆን ጉልበት የሰጣት አገር ለተፈጥሮ ሀብት መጠበቅና ለማህበረሰብ መብት መከበር ሲያደርጓቸው በነበሩ ዓለም አቀፍ ክርክሮች በርካታ ፈተናዎች ሲያጋጥሟቸው እንደነበር ይታወቃል። ዶክተር ተወልደ ብርሃን በአንድ ዓለም አቀፍ ጉባኤ ለመሳተፍ ፈልገው ቪዛ የተከለከሉበትን አጋጣሚ አስታውሰው ተናግረው ነበር እኔ በመልማት ላይ ያሉ ሀገሮችን በመምራት የደህንነት ህይወት ህግ ድርድር በሚካሄድበት ጊዜ አስተዋጽኦ ን አድርጊያለሁ በዚሁ ምክንያት ነው ቪዛ የከለከሉኝ ምክንያቱም ተቃዋሚዎቻችን ነበሩ ካናዳ እና ዩናይትድ ስቴትስ ሌሎችም አንድ ሁለት ሶስት ሀገሮች ነበሯቸው። ስለዚህ ስብሰባው ለዚያ ስለነበረ ወደ ካናዳ የሚኬደው እኔን እንዳልገባ ከከለከሉኝ ጉዳዩን አፈረሱት ማለት ነው ብዬ መልእክት ላኮባቸው እና ከሀገሮቹ በሙሉ በሙሉ ከሞላ ጎደል በሙሉ ተጽዕኖ ደረሰባቸው እና ቪዛ ቶሎ ሰጡኝ። አንድ ቀን ብቻ ዘግቼ ደረስ በህይወት ዘመናቸው ላከናወኗቸው ተግባራትና ላስመዘገቧቸው ድሎች ዓለም አቀፍ እውቅናን አትርፈዋል፣ የተለያዩ ሽልማቶችንም አግኝተዋል፣ ይላል ጸሐፊው ዘንበወላ። አንደኛው ስቶክሆልም ላይ የኦልተርኔቲቭ ኖብል ፕራይዝ የአማራጭ የኖብል ፕራይዝ አሸናፊ አድርገው ሁለት ሺህ ዓመተ ምህረት ላይ ሰጥተውታል። ሁለት ሺህ ስድስት ላይ እንደ አውሮፓውያን አቆጣጠር ሲንጋፖር ላይ ቻምፒዮን ኦፍ ዘ ኧርዝ ብለው እኔ የምድራችን ጀግና ብዬ ነጻ ቁጭ መጽሐፍ እርስ የሚሆነ የሚስ ነው። እነዚህ ጉልህ ስራዎቹ ቀደም ብዬ ነገርኩህን ሁለት ዓለም አቀፍ ሽልማቶችን አስገኝተውለት ሎሬት ሆኗል። ሌሎችም ዓለም አቀፍ ሽልማቶች አሉት። የኢትዮጵያ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሆነው በሰሩባቸው ጊዜያት ዶክተር ተወልደ ብርሃን ለዘርፉ አስፈላጊ የሆኑ ፖሊሲዎች እንዲወጡ አስተዋጽኦ አድርጓል ይላሉ ፕሮፌሰር እንደሻው። ብዙ ፖሊሲ ደግሞ በዚህ አካባቢ እንዲወጣ አድርጓል። የኤንቫይሮንሜንታል ፕሮቴክሽን ፖሊሲ የብዛ ህይወት ፖሊሲ በቴክኖሎጂ እና ብዛ ህይወት ደግሞ እንዴት እየተስተገበሉ ኔትወርክ ሆኖ አብሮ የሚያድጉበትን ሁኔታ የሚያሳይ ፖሊሲ ሁሉ የነደፈና ሁኔታውን ያመቻቸ ሰው ዶክተር ተወልደ ብርሃን። የዘረመል ምህንድስና ሊያደርሰው ስለሚችለው ጉዳት ተሟግተዋል ብለዋል ዶክተር ሳራ በዘረመል ምህንድስና ዙሪያ ብዙ አበርክቶ አድርጓል። ይሄ አዲስ የምርምር ውጤት ስለሆነ አገራችንንም ህዝባችንንም ዓለምንም እንደማይጎዳ ሆኖ ተግባር ላይ መዋል የሚችልባቸውን መንገዶች እንዴት አድርገን እናግኝ በሚል በጣም ብዙ ድርድሮች ነበሩ። ወደ በኋላም ደግሞ የዓለም የአየር ሙቀት መጨመር ያመጣው የራሱ ተጽዕኖ አለና፣ ያ ተጽዕኖ ለምሳሌ ኢትዮጵያ ውስጥ ድርቅ በተደጋጋሚ እና ረዘም ላለ ጊዜ እንዲመጣ ክፍተቶችን እየፈጠረ ነው። ዋናውን ተጽዕኖ እያደረጉ ያሉት ደግሞ ያደጉት ሀገራት ናቸው እና ያደጉት ሀገራት በማደግ ላይ ላሉ ሀገራት እንዴት አድርገው የሚፈጠሩትን ችግሮች ለመሻገር እርዳታ ማድረግ አለባቸው በሚል ዙሪያም ደግሞ ብዙ ድርድሮች ነበሩ። እነዚህ ውስጥም ብዙ አበርክቶ ነበረው። በአጠቃላይ አካባቢን፣ ተፈጥሮን በተመለከተ የሚችለውን ያህል አበርክቶ እያደረገ ነበረ። ዘነበወላ ዶክተር ተወልደ ብርሃን ባስመዘገባቸው ድሎች ዓለም ታስታውሳቸዋለች ይላል። ወደፊት ዓለም ኢንቫይሮሜንታል ቲንከሮችዋል አሳቢዎችዋል፣ በምጽፍ ጊዜ ከአዋራዎቹ መካከል አንዱ ተወልደ እንደሚሆን እርግጠኛ እርግጠኛ ሆኜ ነው ምነግር። በትውልድ እንግሊዛዊት በዜግነት ደግሞ ኢትዮጵያዊት ከሆኑት ባለቤታቸው ሱ ኤድዋርድስ ሶስት ልጆችን አፍርተዋል። ከስልሳ በላይ ልጆችን ደግሞ አሳድገው ለቁም ነገር ማብቃታቸውን ዘነበወላ ይገልጻል። በዚህ ተግባሩ ፍቅርን እያስተማረ አሳድጎናል፣ ይላሉ ልጃቸው ዶክተር ሳራ። እኛ እድለኞች ነን። ወንድ ልጅ ባይወለድ ልንም ብዙ ወንድሞች አሉን። እድለኞች ነን። የትም ቦታ ስንሄድ ቤተሰብ አለን፣ እህት አለን፣ ወንድም አለን፣ ዘመድ አለን። እነሱ በሰሩት ስራ እንኮራለን። በቤት ውስጥ ኖሮ ሁሌ ያው በትልቅ ትሪ ነው የምንበላ፣ ወይም ደግሞ ሳህን ሳህናችንን የሚዘን ከበላን ሁሉም ሰው አንድ ላይ ነው የሚበላው። ቤት ውስጥ የሚያሳድጋቸውን ልጆች ቤትነት እንዲሰማቸው እሱ አባታቸው እንደሆነ የእውነት እንደሚወዳቸው እንዲሰማቸው ሆነው እንዲያድጉ ነው የሚፈልገው። እናቴም ብትሆን እንደዛው ማለት ነው። እና አስታውሳለሁ ብዙ ጊዜ ፍራሽ ተዘርግቶ አብረን የምንተኛበት ስኪኒ ነበረ። አንድ አልጋ ላይ ሁለት ሶስት ሆነን የምንተኛ ነበር። እና ቤት ውስጥ ብዙ ሰው ነው ያደገው። እኛ ልጆቹ የተለየ ትምህርት ቤት አልሄድንም። የተለየ ልብስ አለበስንም። ያው እንደ ሌላው ቤተሰብ አዲስ አበባ እንዳደገ ቤተሰብ የመንግስት ትምህርት ቤት ነው እንግዲህ የተማር ነው እንጂ የግል ትምህርት ቤት ምናምን ሊልኩን ያው ሁሉንም ሰው እዛ ለመላክ አቅም ስላልነበራቸው ሁላችንም አንድ አይነት አስተዳደግ ነው ያሳደጉት በዚህም እኮራለሁ ምክንያቱም አሁን ከወንድምና እህቶቼ ጋር ፍቅር ነው የተውልኝ ገባህ እና ያ ፍቅር ትልቅ ባሉ ያለው በጣም አባቴ በጣም ነው። ዶክተር ተወልደ ብርሃን ባደረባቸው ህመም በህክምና ሲረዱ ቆይተው በ83 ዓመታቸው በተወለዱበት ዕለት መጋቢት 12 ቀን 2015 ዓ ም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ሥርዓታቸውም የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ቤተሰቦቻቸውና ወዳጆቻቸውን ጨምሮ በርካታ ሕዝብ በተገኘበት በቅድስት ሥላሴ ቤተ ክርስቲያን ተፈጽመዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን ለዝግጅቱ እናመሰግናለን። የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። አሁን መስመሩን በሙዚቃ ቃና ለሚያዝናናችሁ ለእንግዱ ወልዴ እለቃለሁ። መልካም ቆይታ። ጤና ይስጥልኝ! የቪኦኤ የቅዳሜ ምሽት ታዳሚዎች፣ ይህ በየሳምንቱ ወደ እናንተ የሚደርሰው የሙዚቃ ቃና ዝግጅታችን ነው። ዛሬ ቀኑ መጋቢት 16 2015 ዓ.ም ነው። እስከ አራት ሰዓት ድረስ በሀገር ውስጥና በውጭ የአገር ሙዚቃዎች ዘና እንላለን። የማስተናገዳችሁ እንግዲህ ወሌ ነኝ። አብራችሁ እንድትቆዩ ጋብዛለሁ። በተወዳጁ ወጣት ድምፃዊ ዳዊት ጽጌ እንጀምራለን። እህትቱ በረደኝ በቀን በፀሐይ ናፍቆትሽ ክረምቱን ይዞ ገባ ወይ kaine banash Cuando you te, cuando darás ከዳዊት ጽጋይ ወደ ውጭ ዜማ ስንሻገር አድማጮች፣ ማይክል ጃክሰንን እናገኛለን። በተለይ በ1970ዎቹና 80ዎቹ የዓለምን የሙዚቃ አፍቃሪያን ቀልብ ተቆጣጥሮ የነበረው ማይክል ከለቀቃቸው በርካታ ዘፈኖች ውስጥ ዩ ዋነ ቢ ስታርቲንግ ሳምቲንግ ይገኝበታል። ማማሴ ማማሳ ማማኮሳ እያለ ማይክል በዚህ ዘፈን መጨረሻ ላይ የሚጫወተው ከካሜሩናዊው ማኑ ዲባንጉ ሶል ማኮሳ አልበም የተወሰደ በመሆኑና ማይክልም ሳያስፈቅድ በመጠቀሙ ሁለቱ ወገኖች ጉዳዩን ከፍርድ ቤት ውጪ መፍትሄ አበጅተውለታል። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። ለምሽቱ የመረጥኳቸውን ምርጥ ዜማዎች ይዤ እስከ ምሽቱ አራት ሰዓት አብሬያቸው የሚቆየው አስተናጋጃችሁ እንግዳወሌ ነኝ። በዚህ አጋጣሚ አድማጮች የሙዚቃ ምርጫ ካላችሁ፣ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር 222513505 በዋትሳፕ ልታደረሱን ትችላላችሁ። ወይም ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ኤች ኦ አር ኤን አት ቪኦኤ ኒውስ ዳት ካም በሚለው የኢሜይል አድራሻ መልእክታችሁን ብትልኩልን ይደርሰናል። ኤን ደ ጋንግ በሁለት ወንድማማቾች ሮበርት ቤል በቅጽል ስሙ ኩል እና ሮናልድ ቤል ሌሎች አባላትን በመጨመር በእንደ አውሮፓን አቆጣጠር 1960ዎቹ የተመሠረተ ሲሆን በአንዱ አሁንም ሥራ ላይ ይገኛል። ጌት ዳውን ኦነድ ከተወዳጅ ዘማቸው አንዱ ነው። By standing on the wall Get your back up on the wall Tell me How you gonna do it If you really won't take a chance By standing on the wall. በኩል ኤንደ ጋንግ ጌታናውን የተነበር ዘና ያልነው አድማጮች፣ ተወዳጇ ኤጂጋየሁ ሽባባው ጂጂ ለሚቀጥሉት ጥቂት ደቂቃዎች አየሩን ትይዛለች። ሊጅን አምስግንን ወደ ቀጣዩ ሙዚቃ እንሻገራለን። ቺነዱ ኦኮሊ በናይጄሪያም ሆነ በዓለም ታዋቂ አቀንቃይ ነው። በአንድ ቤተ ክርስቲያን ከበሮ በመምታት ከሙዚቃ ጋር የተዋወቀው ቺነዱ አሁን በዓለም ሁሉ ሙዚቃው ይደመጣል። በነገራችን ላይ በርካታ ናይጄሪያውያን አቀንቃኞች የዓለም የሙዚቃ መድረክን እየተቆጣጠሩ ይገኛሉ። ወደፊት ሌሎችን እናደምጣለን። ፍሌቨር በሚል የመድረክ ስሙ የሚታወቀው ቺነዱ ከዳይመንድ ፕላትነምስ ጋር በመሆን የተጫወተው ታይም ቱ ፓሪ ከተወዳጅ ዜማዎቹ አንዱ ነው። ብድግ ብለው ወዝ ወዝ እንዲሉ ዘፈኑ የሚያስገድድ ይመስለኛል። አድማጮች፣ ታይም ቱ ፓሪ የዛሬው ምሽት ምርጫዎቼን እንደወደዳቸዋቸው ተስፋ አድርጋሉ አድማጮች አንዳንዶቻችሁን በዚህ ዜማ ወዝ ወዝ ሳትሎ የቀራቸው አይመስለኝም። ሳምንት ከሌሎች ምርጥ ዜማዎች ጋር እንገናኛለን። በዚሁ በፍሌቨር ዜማ ልሰናበታችሁ። መልካም ምሽት። ሰላም። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አበቃ። ነገ እሁድ በመስታወት ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጂት ይታየ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። በሰላም እደሩ።